እርስዎ በምን ያህል ጊዜ ይቦርሻሉ? ሲቦርሹስ፣ ሲስቁ የምትታየዋን የፊት ለፊት ጥርሶ ብቻ ነው ወይስ ሁሉንም? ሲያጸዱስ እንዴት ነው የሚቦርሹት? ምግብ በልተን አፋችንን ካልቦረሽ ነው ከአምስት ሰዓታት በኋላ አፋችን በባክቴሪያዎች እንደሚወረርስ ያውቃሉ? እስቲ ከእኛ ጋር ትንሽ ቆይታ አድርገው የባለሙያ ምክር ያዳምጡ። ጥርስ ካልተቃመበትና ከጸዳ ለቦክስ ይጋለጣል የምትሉም ከቦክስም ከመነቀልም የሚያድኖ ቀላል ነገር ጽዳት ነው ይላሉ የጥርስ ባለሙያዎች። ዶክተር ትግስት ታደሰ በዶክተር መቤት የጥርስ ህክምና ማዕከል የጥርስ ከፍተኛ ሐኪም ናቸው። በአብዛኛው የሀገራችን ህዝብ ዘንድ በተገቢ ሁኔታ ጥርሳችንና አፋችንን ማጽዳት እንዳልተለመደ ነግረውናል። የኛ ሀገር ሰው በአብዛኛው ስንጠይቃቸው ጠዋት ማታ የመቦረሽ ነገሩ በፍጹም አልተለመደም። በፍጹም አንድ ሁለት ፐርሰንትም ሰው አይቦረሽም ማለት ይቻላል። ወይ ጠዋት ጠዋት ነው የተለመደው፣ ከምግብ በፊት ነው የተለመደው። ያ ትክክል አይደለም። መቦረሽ ያለበት ከምግብ በኋላ ነው ከምግብ በፊት ተጉመጥምጦ በልቶ ከዛ በኋላ ነው መቦረሽ የሚኖርበት። ማታም ከመተኛሳችን በፊት ሌሊት በተለይ ባክቴሪያዎች በከፍተኛ ደረጃ የመራባት ልምድ አላቸው። ሁሉንም ህመም የሚሰማን ሌሊት ነው እና ይሄ ስለሚሆን የግድ ማታ ከመተኛሳችን በፊት መለመድ መቻል አለበት፣ መቦረሽ አለበት ጥርስ በአብዛኛው ስለማይመች እንጂ ምሳሳትም ተበልቶ ቢቦረሽ ይመረጣል። ግን ምሳሳት ስለማይመች የግድ ሁለት ሶስት ጊዜ ተግሞጥሙጦ ውስጥ ያሉ ምግቦችን ማስወጣት ይኖርብናል። ሌላው ነገር ያው ጣፋጭ ነገር መቀነስ ይኖርብናል። እኔን ጨምሮ እርሶንም ሆነ እያንዳንዳችን ጥርሳችንን እየቦረሽን ነው ብንልም አቦራሮሹም ስህተት እንዳለብን ነው የሚነግሩን ከፍተኛ የጥርስ ሐኪሟ ዶክተር ትዕግስት ታደሰ። የብዙ ሰው ችግር ሁላችንም በፊት የምናውቀው መቦረሽ ከቀ ወደ ግራ ከግራ ወደ ቀኝ ነው የተለመደው። ያ ትክክል አይደለም። መቦረሽ ያለበት ከድዳችን ተነስተን ወደ ጥርሳችን ጫፍ ከላይ ወደ ታች፣ የታችኛውን ደግሞ ከድዳችን ተነስተን ወደ ጥርሳችን ጫፍ ከታች ወደ ላይ መሆን አለበት። የውስጡንም የጥርሳችን ፓርት አፋችንን ከፍተን ከድዳችን ተነስተን ወደ ጥርሳችን ጫፍ፣ ከላንቃችን ተነስተን ወደ ጫፉ መምጣት አለብን። ሁሉንም ጥርስ ነው መቦረሽ ያለበት። የፊት የኋላ በአብዛኛው ሰው እናይ ልናጥብ ሲመጡ የፊታቸው ጥርስ ነው ንጹህ በጣም የሚገርመው ነገር። በአብዛኛው ግን ጥርሳችን የምንጠቀም በኋላ ጥርሳችን ነው፣ እና የኋላ ጥርሳችንን ማግኘቲያ ፓርቱንም ጭምር መቦረሽ አለብን። እዛ ላይ ነው ስቲክ የሚያደርገው። ስለዚህ ይሄን ያቦራረሽ ሲስተም መለመድ መቻል አለበት። ስለዚህ ቨርቲካል ነው መቦረሽ አለበት፣ ሆሪዞንታል አይደለም። የድድ መሸሽ የጥርስ ሞበርቦርና የአፍጥረን ከህመምነት ዘለው ማህበራዊ ችግሮችን የሚያስከትሉ መሆናቸውን የገለጹት ዶክተር ትዕግስት ተከታዩን ምክር ለግሷል። በመጀመሪያ ጥርስ መብቀል ከጀመረበት ጊዜ ጀምሮ እያንዳንዱ ሰው ከወለደው ልጅ ጀምሮ ከሁለት ዓመት ተኩል እስከ ሶስት ዓመት በኋላ ጥርስ መቦረሽ መጀመር አለበት። ይሄን ለልጆቻቸው ማስተማር ይኖርባቸዋል። ለህፃናት ጣፋጭ ምግቦችን አለማብዛት፣ ካበዙም እየተከታተሉ በጣፋጭ ምክንያት የሚጣበቁ ነገሮች ካሉ እንዲያጠዱ ማስተማር ያስፈልጋል። በማስ ሚዲያም በምንም ሐኪሞችም የሚመለከተው ክፍል ሁሉ ይሄን ትምህርት በስፋት መሰጠት መቻል አለበት። የአፍ ጤና አጠባበቅ በከፍተኛ ደረጃ በጤና ጥበቃም በምንም መሰጠት መቻል አለበት በትምህርት ቤትም ጭምር ማለት ነው። ጥርስና አፋችን በቀላሉ በማጽዳት ፈንታ ለጥርስ ህመምና ለአፍጠረን በመጋለጣችን ምክንያት በሀገራችን ብዙ የጥርስ ህክምናዎች እንዳሸን ፈልቷል። በእነዚህ ላይ የቀልድ ማስታወቂያ የሰራ አንድ ኮሜዲያን ምን ቢል ጥሩ ነው? እንትና የጥርስ ህክምና ክሊኒክ፣ ወጣ ወጣ ያሉ ጥርሶችን በቦክስ እናስተካክላለን። ከቦክስ ይልቅ ቡሩሹ ሳይሻል አይቀርም። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ መቀለም